ዲሞክራሲ በተግባር ለምሽቱ ሁለት ቅንብሮች ይዟል። በምዕራብ ወለጋ አይራ ወረዳ ሰሞኑን በማህበራዊ መገናኛ ብዙሃን አሰቃቂ ጥቃት የተፈጸመበት ሰው ምስል ሲታይ መቆየቱንና የዚህ ሰው ወንድም ምናኝ ያሉ ግለሰብ ወጣቱ በጸጥታ ኃይሎች የደረሰበት ጥቃት ነው ያሉትን ለአሜሪካ ድምጽ ገልጠዋል። የአይራ ወረዳ የጸጥታና አስተዳደር በበኩሉ ወጣቱ በቁጥጥር ስር ውሎ የነበረ ቢሆንም ለማምለጥ ሙከራ ሲያደርግ ነው የተገደለው ይላል። ሙክታር ጀማል ዝርዝሩን ይዘዋል። ባለፈው ሳምንት እጁ ወደ ኋላ የታሰረ ወጣት መሬት ላይ ተንጋሎ፣ የኦሮሚያ ፖሊስ የደንብ ልብስ የለበሱ ሰዎች ደግሞ ከበውት ቆመው ይታያል። ይህ ጉዳይ በሰፊ አጀንዳ ሆኖ የነበረ ሲሆን ማንነቱና የድርጊቱ ምክንያት ሲያጠያይቅ ቆይቷል። ይህን ተከትሎ የአሜሪካ ድምፅ ባደረገው ፍለጋና አሰሳ የዚህ ሰው ወንድም መሆኑን የገለጸ ሰው ከምዕራብ ወለጋ አይራ ወረዳ የአሜሪካ ድምፅ አነጋግሮታል። ወንድሙ እንደሚናገረው የዚህ ወጣት ስም ገመቹ ጋሮምሳ እንደሚባልና ከዚህ ቀደምም የጸጥታ አካላት በጥብቅ ይፈልጉት ስለነበረ ከቤት ሸሽቶ ጎረቤትና ዘመድ ጋር እንደ ቆየ ነው የሚናገረው። ነገር ግን በአጋጣሚ በቁጥጥር ስር ካዋሉት በኋላ የጸጥታ አካላት ወንድሜን አሰቃይተው ገለዋል ሲል ለአሜሪካ ድምፅ ተናግረዋል።

ሮብ ምሽት ለሐሙስ አጥቢያ በመንግሥት ታጣቂዎች ተይዞ መንገድ ላይ እየተደበደበ መሬት ላይ እየተጐተተ እጁ ወደ ኋላ ታስሮ አይራ ወረዳ ፖሊስ ጽሕፈት ቤት ከወሰዱት በኋላ ካሰቃዩት በኋላ ከአይራ ወረዳ አስራ ሁለት ኪሎ ሜትር ርቀት ላይ ጫካ ውስጥ ገለውጣሉት ነበር፣ ያሉት ወንድሙ ስሙ እንዳይጠቀስ የጠየቀው የገመቹ ጋሮምሳ ወንድም። ወንድሙ ገመቹ ከተገደለ በኋላ አስከሬኑን ጫካ ውስጥ ማግኘታቸውን ቆሳስሎ ውሎ ካደረ በኋላም እንደደረሱበት ነው የሚናገረው። መጭማተ ገነመሳቴ ብዙ ተገሪ መሳቴ ዞርባቦት ቤት ይባል ነጌት እኛ ሬሳውን ያገኘነው ዓርብ ዕለት ወደ አራት ሰዓት ገደማ ነው። እስከ ሰባት ሰዓት ሬሳውን ወደ አካባቢያችን አደረስን። ወደ ዐሥር ሰዓት ገደማ የቀብር ሥነ ሥርዓቱ ተፈጸመ። ይህንን ነገር ያደረጉት እንደ ሰማነው የወረዳው የጸጥታ አካላቶች ናቸው። ሚኒሻና የአካባቢው አካባቢው ጸጥታ ኃይሎች የኦሮሚያ አድማ በታኝም ውስጡ እንዳሉ ሰምተናል። እኔ በቦታው አልነበርኩም። ሲከታተሉ ቆይተው ነው በቁጥጥር ስር ያዋሉት። በተለይ የአካባቢ ሚኒሻዎች ናቸው በቂም በቀል በጣም አምርረው። ሲጎዱት እንደነበረ የሰማሁት በተለይ የቀበሌ ሚኒሻዎች ነው ያሉት የገመቹ ወንድም፣ በአካባቢው ሰፊ መሰል ድርጊቶች የሚታዩ መሆኑንም ገልጿል። የገመቹ እጆቹ ታስሮ መሬት ላይ ተንጋሎ መታየትን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ይህንን ወጣት የማሰቃየት ድርጊት የፈጸሙ ሰዎች ማንም ቢሆኑ ማን በግ ይጠየቃሉ ሲል መግለጫ መስጠቱ ይታወሳል። የአሜሪካ ድምፅ የአይራ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ዮናስ በቀለን አነጋግሯቸዋል። አቶ ዮናስ ገመቹ ጋሮምሳ እውነትም በፖሊስ ቁጥጥር ስር መዋሉን ነገር ግን ለማምለጥ ሙከራ ሲያደርግ እንደተገደለን የሚያነሱት ነሚ አማ ያኪሳ ያ ነመረት ተርካንቲ ገራገራ ብቻ ቱሬስ በአይራ ወረዳ ውስጥ የተፈጸመው ፖስት ተደርጎ ፎቶግራፉ እንደሚታየው አይደለም። ሰውየው በጣም አስቸጋሪ ነው። ሰዎች ላይ የተለያየ እርምጃ ሲወስድ የነበረም ሰው ነው። ይህ ሰው በጸጥታ አካላት ቁጥጥር ስር ውሎ መሳሪያ ወደ ደበቀበት አካባቢ ለማሳየት እየሄደ ሳለ ለማምለጥ ሙከራ አድርጎ ነው እርምጃ የተወሰደበት። ወደ አካባቢው ሲንቀሳቀስ እንደ ማንኛውም ሰው ተለቆ ነጻ ሆኖ አካባቢውን እንዲያሳየን ነበር ይዘነው እየሄድን የነበረው። ነገር ግን ለማምለጥ ሙከራ ሲያደርግ ሊገደል ችሏል። ምንም ቃማ ነገኛር ካባው ቢያሊ ጎዴ ተርካን ዜና ከተዛረ ትብረታኒ ካቡር አዱ አቶ ዮናስ እንደሚያነሱት ገመቹ ከዚህ ቀደም በጣም ብዙ ሰዎች ላይ ጉዳት አደርሷል። ሸፍቶ ጫካ የገባ ከመሆኑ አንጻር ሰፊ ጊዜ ፍለጋ ሲከናወንበት እንደነበረን የሚናገሩት ገመቹ ምስሉ ላይ እንደሚታየው ቀደም ብሎ እጁ ታስሮ በፖሊስ ቁጥጥር ስር ውሎ የነበረ ከሆነ ለምን ዳግም ተለቆ ለማምለጥ ድል እንዲያገኝና ለቦት እንዲበቃ ተደረገ ስል አቶ ዮናስን ጠይቄያቸዋለሁ። ጫካቲ ጫካን ማኪና ካሱ ሰነገይ ጀራ እሱ ወደ ጫካ በሸሸበት ወቅት ጫካው በጣም አስፈሪና የታጠቀ የሽፍታ ኃይል በብዛት ያለበት አካባቢ ስለሆነ የስጋት አካባቢ ነበር። እዛ ሆነው ነው መኪና ላይም እየተኮሱ አካባቢው ላይ ችግር የሚፈጥሩት። እሱ ደግሞ ከእነሱ ጋር ቀድሞውኑ ግንኙነት ነበረው። በዚህ መሀል እሱ ለማምለጥ ሙከራ ሲያደርግ ነው እርምጃ የተወሰደው። በአጋጣሚ ነበር እንጂ የሞተው ለመያዝ ነበር ጥረት የተደረገው። በጣም ክፉ አጋጣሚ የነበረው ነገር ይህ ሰው ጨካኝና በጣም አስቸጋሪ ሰው ነበረ። ከማስቸገሩ የተነሳ እርምጃ ተወሰደበት፣ ከዛ ነፍሱ ሊያልፍ ችሏል። የኦሮሚያ ፖሊስ ኮሚሽን ይህንን ወጣት በማሰቃየት ድርጊት ውስጥ የተሳተፉ ማንም ቢሆኑ ለሕግ ይቀርባሉ ብሎ መግለጫ የሰጠ ቢሆንም ከአካባቢው የጸጥታ አካላት አሁንም ድረስ ማንም ለሕግ እንዳልቀረበ አቶ ዮናስ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። በደቡብ ክልል የዞን መበተንን ጨምሮ የመዋቅር ለውጥ ባስከተለው ሁኔታ ችግር ላይ ወደቅን ይላሉ በርካታ ሰራተኞች። ዮናታን ዘብዴዎስ ዝርዝሩን ይዘዋል። ቀደም ብሎ ኮንሶ ዞኑ መውጣቱን ተከትሎ በእንጥልጥል የቆዩት ቀሪዎቹ አራት ወረዳዎችም ከስምንት ዓመታት በፊት ወደ ነበሩበት መዋቅር ዝቅ ብሎ በልዩ ወረዳነት እንዲደራጁ የክልሉ መንግስት ውሳኔ ማስተላለፉን ተከትሎ ነው ዞኑ ሙሉ በሙሉ ፈረሰ፣ ተበተነ የተባለው። ከዞኑ ጋር አብሮ የተበተኑ ሰራተኞችም ለችግር መጋለጣቸውን በመናገር ላይ ይገኛሉ። አቶ ደምሴ ደጀኔ የሰገን ዞን መፍረሱን ተከትሎ ለእንግልት መዳረጋቸውን ተናግሯል። ትመደባላችሁ ተብለን የት መስራት እንደሚንፈልግ ቅጥ ብንሞላም ገቢራዊ አልሆነም ብሏል። እስካሁንም የይምሰል እንጂ ያለባቸው የተሰራ ስራ የለም ሲሉ ቅሬታቸውን ያቀርባሉ። አንደኛ፣ በሞራል ተጎተናል። ሁለተኛ ነገር ደግሞ እቃ ማንሻ ተብሎ የተሰጠ ነገር የለም ባዶንም። ሶስተኛው ነገር አሁን ደግሞ ሶስተኛ ወራቸው ደግሞ ሳናገር ስለዚህ ይሄን ደግሞ ስናቀርብ ክልሉም ምንድነው የምለው በተቀመጠው በድርጅት አቅጣጫ ይላል። ፐብሊክ ሰርቪስን የሚመለክተው የሚመለከተው ፐብሊክ ሰርቪስ ነው ወይስ ድርጅት ነው ብለን ስንጠይቅ መልሶ ወደዚህ ነው የሚልኩ እዚህ መሀል ጌጫውቱብን ስለዚህ ከዚህ ጋር የተያያዘ ፐብሊክ ሰርቪስ አለ ለማለት ራሱ በጣም የሚያሳዝን ነገር ነው። የዞኑ አመራሮችም እንደነሱ ምደባ አጥተው የተቸገሩ መሆናቸውን ጠቅሰው ለመንግስት ሰራተኞች መንግስት እየሰጠው ያለው ቦታ ዝቅተኛ ስለመሆኑ ይህ በቂ ማሳያ ነውም ብሏል። ለዚህ ችግር ተጋልጠው ለሶስት ወራት የቆዩት ከስድስት መቶ በላይ ሰራተኞች ሲሆኑ እስካሁን ከነዚህ ውስጥ ይህ ነው የሚባል መፍትሄ የተሰጠው አካል የለም ነው ያሉትም። ቅሬታ አቅራቢ ሰራተኞች በክልሉ መንግስት ሆነም በክልሉ ገዢ ፓርቲ ለደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ሄደንም ዞን ስመሰርት አላማ የሌለው ተግባር ነበር ሲሉ ይከሳሉ። መጀመሪያ አሁን ይሄን ሲበትን ክልሉ ምን አስቦ እንደበተነ ለሰራተኛው ምን ቅድመ ሁኔታ እንዳመቻቸ በምን ላይ እንደሰራ የማይታወቅ ነገር ስለሆነ ምን እንደሚባል ራሱ በኢትዮጵያ ደረጃ በደቡብ ላይ መንግስት አለ ለማት በጣም ያሳፍረናል። ቅሬታውን ለቪኦኤ የተናገረው ሌላ የቀድሞ የሰገን አካባቢ ሕዝቦች ዞን የፋይናንስና ልማት መምሪያ ሰራተኛ የሆኑት አቶ መገርሳ ስዩም ራስን ችዬ የሚኖረው ሰውዬ አሁን የቤተሰብ ጥገኛ ሆኝ ያለውም ብሏል። ሶስተኛ ወራችን ነው ደሞዝ ሁሉ ምናምን አልተቀበልም እስካሁን ድረስ ማለት ነው። ዞኖ ፈረስ የተባለ የስብሰርቫንት ምደባ

ነው በመናገር ላይ የሚገኙት። ሬሰ መስታደር ቢሮ ጨምሮ ለሚመለከታቸው ለክልሉ የበላይ አካላት ቢያሳውቁም ምላሽ እንዳልተሰጣቸውም ገልጸዋል። አሁንም ቢሆን የሚሰማን አካል ካለ ችግራችንን በመረዳት ወደ ስራችን ይመልሱም ሲሉ ተማጥነዋል። የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ዳዊት ኃይልም ቢሮቸው የማስተባበር ኃላፊነቱን እየተወጣ መሆኑ ተናግሯል። ይሁን እንጂ አራቱ ቀሪ ወረዳዎች የተሰጣቸውን ኃላፊነት በበቂ ሁኔታ አለመወጣታቸውና በእኩል ተቀብሎ መመደብ አለመቻላቸው ችግሩን ውስብስብ አድርጓልም ብሏል። ከምደባው ጋርና ከደሞዝ ጋር ጊዜ የሚነሳው ችግር ባይዘ ሲሪየስ ችግርም ነው። ከሰብአዊነትም አንጻር ስታየው በአሁኑ ሰዓት ካለው አጠቃላይ ኑሮ ውድነት ጋር ተያይዞ እንኳን የሁለት ወር ደሞዛት ደሞዝም እየበላ ኑሮን መቋቋም እየቸገረ ያለበት ተሳ እንደ ይታወቃል። ስለዚህ እዚህ ላይ ፈጥኖ ማስተካከል ያልተቻለበትን ጉዳይ አሁን በአጭር ጊዜ ውስጥ እነዚህን አካላት ወደ ቦታው መመለስ አለብን በሚል እንቅስቃሴ አድርገናል። በዚህ ሂደት ላይ ሶስቱ ልዩ ወረዳዎች ተገኝተው ንብረትንም የሰው ሀብትንም ድልድል ለማድረግ ወደ ስራ ገብተዋል። ደራሼ ልዩ ወረዳ በንብረትም በሰው ሀብት ድልድል ላይም እንደ ባለቤት መጥቶ ጆይን ስላላደረገ አንዱ ሲሪየስ ክፍተት ትዛዝ ያለ ነገር ነው። ከኋላ በተደረገው ጥረት ሰራተኞችን በተለያዩ መዋቅሮች የመመደብ ስራ ተጀምሯልም ብሏል። በመጀመሪያ ሂደት ላይ ግን ከስድስት መቶ አስሮቹ ወዲያውኑ ወደ ሶስት መቶ የሚጠጋውን የኮንሶ ዞን ተቀብሏል። አማሮ ወደ ሰማንያ ሰባቱን ወስዷል። ቡርጂ ትላንትና እስካሁን ስልሳ ሰባት ነበር። ትላንትና አራት ትቀበላሉ ብሎ አራት ጽፈነላቸዋል። ስለዚህ አሁን ያለው ከሞላ ጎደል የተወሰነ ቁጥር ነው ያለው ማለት። ከዚህ በጣም ትልቅ ሚናም የተጫወተው ቅድም እንደገለጽኩላችሁ የጋሞ ዞን ነው። ክልሉ ይሄን ያህል ከተቸገረ እኛም ማገዝ ይገባናል በሚል መልኩ ሰባ ዘጠኝ ሰዎች በክልሉ መዋቅር ለመመደብ ፍላጎታቸውን የገለጹ ሰራተኞች በክልሉ ማዕከል ቦታ ስለሌለ መመደብ እንደማይችሉ ገልጸው፣ ነገር ግን የተለያዩ አማራጮች እየተፈለጉ መሆናቸውን ነው አቶ ዳዊት የገለጹት። ደሞዛቸውን ለመክፈል ግን በቅድሚያ የስራ መደብ ሊያገኙ ይገባልም ብሏል። ቢሮው አሁን ሰራተኞቹ ያሉበትን ሁኔታ በመረዳት በአጭር ጊዜ ውስጥ ወደ ስራቸው ለማስገባት ጥረት ማድረጉን ይቀጥላልም ብሏል። ኮንሶን አማሮን ቡርጂን ደራሽና ለወረዳዎችን አንድ ላይ ይዞ በ2003 ዓመተ ምህረት የተመሰረተው የሰገን አካባቢ ህዝቦች ዞን አሁን በክልሉ የሚገኙ ዞኖች 20 ከመድረሳቸው በፊት ነበር የክልሉ 14 ተኛ ዞን ሆኖ የተመሰረተው ከስምንት ዓመታት አመታት በፊት። በወቅቱ ከነበሩ ዞኖች በመጨረሻ የተመሰረተው ይኸው ዞን በአጭር ጊዜ ውስጥ የፈረሰ ዞን ሲሆን፣ ግን የመጀመሪያው ሆኗል። ዞኑ ሲመሰረት ዓላማ ያደረገው በአካባቢ የነበረውን የእርስ በርስ ግጭት ማስወገድና በተቀናጀ መንገድ የልማትና የመሰረተ ልማት አውታሮችን ፍላጎት መመለስ ነበር ነው የተባለው። ይሁን እንጂ እምብዛም ግቡን ሳመታ ነው የፈረሰው ይባላል። ለአሜሪካን ድምፅ ራዲዮ፣ ዮናታን ዘብዲዮስ ሐዋሳም